አንዳንድ የምርጫ ጣቢያዎች ቆጠራውን አጠናቀው በየፊናቸው ውጤቱን በስንጠረዥ መልክ በሰሌዳ ላይ በማስቀመጥ ለሕዝቡ ይፋ አድርገዋል። በተዘዋወርኩበት በቂርቆስ ክፍለ ከተማ በወረዳ ሰባት ምርጫ ጣቢያ አምስት ብቻ ዝርዝሩን በማስመልከት አንደኛ ኢህአደግ፣ ሁለተኛ መድረክ፣ ሦስተኛ ቅንጅት፣ አራተኛ ኢዴፓ፣ አምስተኛ አንድነት ናቸው። ይህ በዚህ ላይ እንዳለ የአካባቢው የምርጫ ጣቢያዎች አስተባባሪ ወይዘሮ ኔይ ማሊ በአሁን ሰዓት እንደ ጣቢያችንም እንደ ወረዳም የድምፅ አሰጣጡ ሂደት ትላንት ተጠናቋል። ቆጠራም ጨርሰናል። ውጤቱም ለዝ በየስድስቱም ጣቢያ ላይ ለህዝቡ ይፋ ሆናል ተለጥፏል። አሁን ሰነዶችንና ኮረጆችን ወደ ምርጫ ቦርድ ልናስረክብ በሂደት ላይ እንያለን። ለዞን ምርጫ ቦርድ አሁን ልናስገባ ነው። ጠቅላላ ውጤት የሚገለጸው እንደ ሀገር ነው። ምርጫ ቦርድ የራሱ ጊዜ ሰሌዳ አለው። ከአዲስ አበባ ከተማ ውጭ በምርጫው ወቅት መሰናክል ተፈጥሮብናል። አባሎቻችንም በእስር ላይ ናቸው በማለት በስልክ ያነጋገሩኝ በጎምጎፋ አውራጃ ወይም ዞን የመያድ የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ፕሬዚዳንት አቶ እንድሪያስ ኤሮ ናቸው። ጎፋ አካባቢ ከምርጫ በፊት ብዙ ታዛቢዎቻችን ወደ ማረሚያ ወደ ወይም ይሄደዋል ከመለኮዛ ወረዳ የመያድ አመራሮች ታዛብነት ስራቸውን እንዳይሰሩ ጠንካራ አማራሮቻችን ሳውላ ማረሚያ ይገኛሉ። ከዳራማለ ወረዳ አምስት አመራሮቻችን የወረዳና የቀበሌ አመራሮቻችን ጨንቻ ማረሚያ ይገኛሉ። ሌሎች ስምንት አመራሮች ከቀበሌ አምጥቶ ምርጫው እስከሚያልፍ አሁን ታስረው ነው ያሉት። እነዚህ አባሎቻችሁ ለእስር የተዳረጉበት ምክንያት ተገልጾላችኋል ወይ? ቀበሌ አመራሮች ቅሰሳ አካሂደዋል፣ እንዲህ አድርገዋል፣ ምን የማይሆን ክስ እየከሰሱ በቃ ፖሊስ ጣቢያ እንዲቆዩ ያደረጓቸው ፖሊስና ቀበሌ አመራሮች ተመካክሮ ምርጫውን በቃ የጠንካራ አመራሮቻችን ምርጫውን እንዳይሳተፉ ለማድረግ ተብሎ የተደረገ ነው። ምንም ነገር ጭብጥ የለውም እኮ አሁን ለምሳሌ ምንም ነገር ሁከት ፈጥሯል ብለ ዝም ብሎ አንድ ሰው ሁከት ፈጥሯል ብለ ካመጣ ያው ፖሊስ ወስዶ ያስራቸዋል። ባስኬቶ ልዩ ወረዳ ላይ ምንድን ነው አስራ አራት ምርጫ ጣቢያ ታዛቢዎችን ሁከት እየፈጠሩ ናቸው እያሉ በፖሊስ አምጥ ፖሊስ ጣቢያ አስገቡ፣ ምርጫው ተካሄደ። ጎመጎፋ ዞን ሳውላ ከተማ አካባቢ በድንባ ጎፋ የፖሊስ ዋና ኢንስፔክተር በቀለ ቤራ በበኩላቸው በዚህ ጉዳይ ላይ በስልክ አነጋግራቸዋለሁ። አንድ አራት ሰው እንደታሰሩ አውቃለሁ። የታሰሩበት ምክንያት አንዱ ሲቀሰቅስ ነው የተያዘው። ቅስቀሳ ገደብ ሰዓት ካለቀ በኋላ ሲቀሰቅስ መለያ ልብስ ለብሶ ሲቀሰቅስ ነው የተያዘው። በወንጀል ተከሷል። ቅስቀሳ ማካሄድ እንዴት ወንጀል ሆነ? የሌሎችም ታሳሪዎች እጣፈንታስ እስከ መቼ በስር ይቆያሉ? ቅዳሜ ሲቀሰቅስ ተይዞ ነው። ምርጫ ቦርድ ነው ያሰረው። ምርመራ ተጀምሮ ተጣርቶ ፍርድ ቤትም ቀርቧል። እነሱም አምነዋል፣ ስህተታቸውን አምነዋል። አንድ ሴትም አለች፣ ለሰው ገብታ ስትመርጥ ተይዛለች። መያድ ሆኖ ለሰማያዊ ታዛቢ ሆኖ ሄዶ አጭበርብሮ ተቀምጦ ነው የተያዙት። ከምርጫ ጣቢያ ሰማያዊ ታዛቢ ሆኖ ሄዶ አጭበርብሮ ታዛቢ ሆኖ ነው የተያዙት። ምርጫ ቦርድ ነው የላካቸው አሉ። እዚህ ታስረው ነው ፍርድ ቤትም ቀርቧል። አምነዋል፣ ስህተታቸውን። ጌታቸው ዘላሊ ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ።